በደቡብ ወሎ ዞን ወረይሉ ወረዳ ስር ያሉት የካቤና አካባቢው ቀበሌዎች ነዋሪዎች በቅርቡ ወደ አካባቢው ልዩ ኃይል በመስፈሩ ቅሬታ እንዳላቸው የአሜሪካ ድምጽ ያነጋገራቸው አንዳንድ ነዋሪዎች ገልጠዋል። በመንግስት ችግር ያልታሰ ያልተሰበሰበ የሁለት ዓመት ውዝፍ የግብር እዳ እንድንከፍል እየተገደድን ነው የሚሉት ቅሬታ አቅራቢዎች ቀበሌዎቹ ወደ ወረዳነት እንዲያድጉ ይጠይቃሉ። የደቡብ ወሎ ባለሥልጣናት ደግሞ ልዩ ኃይል የሰፈረው በአካባቢው እየተስተዋለ ነው ባሉት ስርዓት አልበኝነት ሳቢያ እንደሆነ ይናገራሉ። የሚያስተዳድሩት እድሮችና የተወሰኑ ኃይሎች መሆናቸውን ከደቡብ ወሎ ዞን አግኝቸዋለሁ ያለውን መረጃ አካቶ መስናራጌ ከደሴ Ticaté na adicional. አስተያየታቸውን ለአሜሪካ ድምጽ በስልክ የገለጹት ግለሰቦች ታሪካዊ ዳራ አጣቅሰን ተጨባጭ እውነት አመላክተን የወረዳነት ጥያቄ አንስተናል። ጥያቄያችንን አመታትን ተሻግሯል። ለደህንነት ስጋት በሌለበት ሁኔታ ልዩ ኃይል በወረዳችን እንዲሰፍር ለምን ተደረገ ይጠይቃሉ። እንደነሱ አባባል ልዩ ኃይል መስፈሩ አለመረጋጋትን ያስከትላል፣ በሕዝቡ ዘንድ ፍርሃትን ይጭራል። የክልሉ መንግስት ማለት ነው የተፈጠረውን የሁከት ወይም የወረዳና የለጎጎራ ሕዝብ እንደማይገኝ አጠቃላይ ችግሩን ሲያውቀው የለጎጎራና አካባቢ ሕዝብ ባለው በቀበሌ መዋቅሩ እንዲተ ሰላማቸውን ራሳቸውን ቢጠብቁ ተብሎ ብሎ ሰላማቸውን ጠብቃል ስለሆነ ቆይተናል። ምንም አይነት የሰው መፈናቀል የሞታ ዴጋ የጠባ ዴጋ በሌለበት ቦታ ላይ ለህግ በማስመሰል ማስመሰል ልዩ ሀይልም ከመቶ ሀያ በላይ እዛ ሰፍረው ማለት ነው ሰው ተፈናቅሎ ወጥተዋል። ጠቅላላ ሰው ሲፈናቀል ወደ ተፈናቀሉ በየሁሉም ከተማ ተበትኗል። ባህር ዳር ገብቷል። ደሴ ያለ አዲስ አበባ ድረስ የተፈናቃይ ሞልቷል። እና ወደ ባህር ዳር ይቀርባቸዋል ለመፈናቀል መፈናቀል አረላ ቤታ ነው ወደ ባህር ዳር ሂደዋል። ደሴ የማለ ተያቀረ ነገ ተፈናቅሎ በየቤቱ ውስጥ ተቀምጧል። ደሴ በተለይ ህብረተሰቡ እንደገና ደግሞ ገበሬው ማለት ነው አቅም ያጣው ከዛ ተፈናቅሎ በየዘመዱ በየመንደሩ በየ ቦታው ተፈናቅሏል። ምንም ሴት ብቻ ነው ያለው። የደቡብ ወሎ ዞን ሰላምና ደህንነት ጉዳዮች መምሪያ ተወካይ ኃላፊ አቶ እጅጉ መላኬ ግን ልዩ ኃይሉ እየሰፈረው አስገዳጅ ሁኔታዎች በመፈጠራቸው ነው ብለዋል። ዝርፊያ፣ ድብደባ፣ የመንግስት ተቋማትን መዳፈር የመሳሰለው ነገር በከፍተኛ ደረጃ አንድ ቀበሌ ላይ እንኳን በቅርቡ ከአስር በላይ ቤቶች ናቸው ተዘርፈ ያለው በአንድ ለሊት። የመንግስት ተቋማትን ህገወጥ መንገድ ገብቶ ግቢያቸውን መድፈር ማረስ እንዲህ አይነት ሁኔታ በከፍተኛ ደረጃ እየጎላ ሲመጣ የህዝቡ ግፊትም እየጠነከረ መጣ። ህግ ይከበረ። ለምን ለዚህ አካባቢ ላይ ጸጥታ ኃይል ተቀምጦ የአካባቢውን ሰላም እንዲያስከብር ወደን አደለም። የራሱ የህዝቡ ጥያቄ ነው። ህዝቡ የሆነ የህዝብ ጥያቄ አለ በጣም የጠናባቸው በግልጽ መተው ጥያቄያቸውን እዚህ ያቀርባሉ። ውስጥ ሆኖ ደግሞ ያለው ግፊት በአንድ ወይ በሌላ መንገድ ባለን ክትትል ማህበረሰብ ውስጥ ያለውን ስለነበረ እንረዳለን፣ እና አንድ ህዝብ በጥቂት ቡድኖች ምክንያት እንደአይነት ችግር ውስጥ ዝም ጊዜ መንግስት ባለበት ሀገር ሊቆይ አይችልም። ለጊዜውም ቢሆን ስርዓት አልበኝነቱ ጫፍ ስለረገጠ አካባቢው ላይ ተወሰነ የጸጥታ ኃይል ተቀምጦ እንዲያስተባብር ግና ስርዓቱን ማስከበር አለው። ቅሬታ አቅራቢዎቹ ግለሰቦች የመንግስት መዋቅሩ በአግባቡ ባልሰራበት በመንግስት በራሱ ችግር በተፈጠረ ክፍተት ግብር አልከፈሉም ተብለን

ጽሕፈት ቤት ኃላፊ አቶ አሊ መኮንን የተወሰኑ ቡድኖች በሚፈጥሩት ጫና በመንግስትና በህዝብ መካከል አለመተማመን እንዲፈጠር እየተደረገ መሆኑን አውስተዋል። ነጋዴውም የንግድ ማደስ አለበት፣ ህጋዊ መሆን አለበት፣ ግብር መክፈል አለበት። አርሶ አደሩም ቢሆን ግብር መክፈል አለበት። እንደዚህ እንደዚህ አይነት ነገሮች ቆሙ። አሁንም አምጥተን የቀበሌ አመራሮቹን አወያየ። ፕሊስ አሁን ግብር ይከፈል። ግብር ሳይከፍል ሰው ይዞታውንም ወይም የንግድ ስርዓቱን ይዞ መቀጠል አይችልም። ማህበረሰቡ ይጎዳል። ስራ ስራዎች የሚሰሩ የሚል ሀሳብ አስቀመጥ በኦኬ አሉ። የግብር ካርድ ወሰዱ ወደ ስራው ሊገቡ ሲሉ የሚከለክል ቡድን ተፈጠረ። ስለዚህ እንደ መንግስት ምን እናደርግ ብለን ተወያየን። አካባቢው ግብር ሊገብር ይገባል። ህገወጥነት ሊነግስበት አይገባም። መንግስት ባለበት ሀገር ጥያቄያችሁን መቀጠል ትችላላችሁ። የመንግስት ግዴታዎችን ግን አሟሉ ነው የኛ አቋም። አስተያየት ሰጪዎቹ ይሄ ሁሉ የሆነው የወረዳነት ጥያቄ በማቅረባችን ነው ሲሉ በምሬት ይገልጻሉ። የዞኑ ሰላምና ደህንነት ጉዳዮች መምሪያ ተወካይ ኃላፊ ደግሞ ምላሻቸው ከዚህ ይለያል። የወረዳ የሚመለስ ጥያቄ በዞናችን ውስጥ ሲነሳ ይሄ ብቸኛ አካባቢ አይደለም። በጣም በርካታ ወደ ዘጠኝ የሚሆኑ ወረዳዎች ተመሳሳይ ጥያቄ አለ። ይህ ጥያቄ ግን መመለስ ያለበት መርህን ተከትሎ ነው። በኃይልና በጉልበት የሚመለስ ጥያቄ ያው መጨረሻውም ሰላማዊ ሊሆን አይችልም። ይህን ጥያቄ ማንሳታቸው በራሱ ስህተት አይደለም። አሁን የከፋው ነገር ምንድን ነው? በኃይል የክልሉ መንግስት፣ መልስ ሳይሰጥ ራሳችን ወረዳ እንሆናለን ብለው ህዝቡን ከመንግስት የሚነጥል የእለት ክለት እንቅስቃሴ ውስጥ መግባቱ ነው። በለት በለት እዚህ አንዳንድ ሰው አቤቱታ ሳይመጣ ብሎ አያውቅም። ድብደባ፣ እንግልት፣ ስደት ደርሶባቸው ይህንኑ ለሚመለከተው አካል ቢያሳውቁም ተገቢው ምላሽ እንዳልተሰጣቸው ነው አስተያየት ሰጪዎቹ የሚገልጹት። የሽባ ሆን ልጃ ላይ እነዛ ተመጥተው ከአራት ሰው በገዛ ትራንስፖርታችን መጥተን ብናሳይ ሂድና እዛ ይፈታል አላ ምግለጥ ነው። ምን እናድርግ እያለ ማለት ነው። ሰላማዊ ሰዎቹ ደማቸው እየተንጠፈጠፈ ደማቸው አድቀው ተቀምጠዋል። የዞን ከፍተኛ አመራሮች በበኩላቸው ይሄንን ይላሉ። በምንም ተአምር አሁን በእንደዚህ መንገድ እውነት ለመናገር አንድ አመት እኮ ቆየ። ህዝብ ጋር እንዳንጋጭ ብለን፣ ወደ ጸረ ዲሞክራሲ እንዳንገባ ብለን ማዕት ችግሮች እየተፈጠሩ ታግሰን ነው የቆየ ነው። አሁን ላይ ግን ፍጹም ህገወጥ ወደሆነ አቅጣጫ እየሄደ ስለሆነ ህጋዊ በሆነ መንገድ ጥፋት ያለባቸውን ሰዎች እንጠይቅ ነው ላይ ያለው ሰራዊት የመብት አሳድሮብኛል የሚል ካለ ደግሞ በተጨባጭ አቅርብ እኛም እንገመግመዋለን ሰዓቱን ተከትለ እርምጃ መስዳል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደርሴ